ድምጸ አሜሪካ የህወሓት ማዕከላዊ ኮሚቴ ስብሰባ ላለፉት በርካታ ቀናት መቀሌ ትግራይ ውስጥ እየተካሄደ መሆኑ ይታወቃል። ድርጅቱ ባለፈው ሳምንት አንዳንድ ባለሥልጣናትን ከቦታቸው አንስቷል፣ አንዳንዶቹን ደግሞ አግዷል፣ አንዳንዶቹን ደግሞ በማስጠንቀቂያ ማለፉ ይታወሳል። ይህንን በተመለከተ የመቀሌ ዘጋቢያችን አለም ፍሳዬ ሁለት ገምጋሚዎችን አነጋግሯል። የህወሓት ማዕከላዊ ኮሚቴ ለሁለት ጊዜ ገምግሞ ባለፈው ሳምንት የአቋም መግለጫ ማውጣት ይታወሳል። ለሦስተኛ ጊዜ ባደረገው ግምገማ በህወሓት የሥራ አስፈጻሚዎች ጀምሮ ጨርሰዋል። በዚህ መሠረት የህወሓት ሊቀመንበር አቶ አባይ ወልድና የሥራ አስፈጻሚ አባል አቶ በየነ መኩሩን ከሥራ አስፈጻሚነት ወርደው አባል ማዕከላዊ ኮሚቴ ሆነው እንዲሰሩ ሲወስን የድሮ አዜብ መስፍን ከስራ አስፈጻሚ ወርደው ከማዕከላዊ ኮሚቴ ታግለው እንዲቆዩ ወስነዋል። ስማቸው ያልተገለጡ ሁለት የስራ አስፈጻሚዎችም ማስጠነቀቂያ ያልሰጣቸው መሆኑን የህወሓት ፊትፊት ያወጣው መግለጫ ያስረዳል። ግምገማው በማዕከላዊ ኮሚቴ አባላት እንደቀጠለ ነው። ከዚህ በመነሳት ህወሓት ያካሄደውን ግምገማና የወሰደውን እርምጃ እንዴት እንደሚያዩ የጠየቅናቸውን ናቸውን ግለቻ አሉን። አስተያየታቸው እናዳምጥ እሺ መጀመሪያ ስሙንና የስራ ኃላፊነትዎት ተጠፋ። ስሜ አምዶም ገብረስላሴ እባላለሁ፣ የአረና የህዝብ ግንኙነት ኃላፊ ነኝ። እሺ አቶ አምዶም፣ እንደሚታወቀው ባለፈው ሳምንታት የህወሓት ድሪታው ማዕከላዊ ኮሚቴ ሰፋ ያለ ወይም ጠለቅ ያለ ግምገማ እያካሄድኩ ነበርኩ እያለ ነው። ከዚህ በመነሳትም የወሰደው እርምጃ አለ። እንዴት ነው ያዩት? እንደሚታወቀው ህወሓት ከሌላው ጊዜ ለየት ባለ ሁኔታ ብዙ ቀኖች ያደረገ ለወርም ሚያክል የቆየ ግምገማ እያካሄድኩ ነው ብለዋል እና ይሄ እንዴት ነው የነበረው ሲባል የህወሓት ግምገማ በሁለት አንጃዎች መካከል የነበረ ፉክክር ነው። አንዱ በትግራይ አንጃ የሚባለው አቶ አባይ ወልዶ የሚመራ ወይዘሮ አዜብ መስፍንም ያሉበት ከመከላከያም ጀኔራል ሳሞራ ዩኑስ አሉበት የሚባል ነው። ሌላኛው ደግሞ በነ ደብረ ጽዮንና ጌታቸው አሰፋ የደህንነት ኃላፊው የሚመሩት የአንጃ ክርክር ነበረ። ይሄ ከጉባኤው ጀምሮ የነበረ ነው። በጉባኤው የአቶ አባይ ወልዱ ጉጅሌ አሸነፉ፣ አሸናፊ ሆኖ አብላጫ ወንበር ይዞ ነበረ፣ ወይም ድምፅ ይዞ ነበረ። በአሁን ጊዜ ደግሞ በተቃራኒው እየሆነ ነው። ስለዚህ ውጤቱ አንዱን አንጃ ሌላውን አንጃ አሸንፎ ሰው በሰው እየተካ ነው እንጂ ብዙ አዲስ ነገር የሚፈጠር አይመስልም። ስለዚህ ይህ የተደረገው ግምገማና የተወሰደውን እርምጃ ብዙ ላይ የሚያመጣው ነገር ምን አለ ብለው ያስባሉ። የፖሊሲ ለውጥ፣ የአሰራር ለውጥ፣ የአካሄድ ለውጥ ካልመጣ ሰዎች በመቀያየር የሚመጣ ለውጥ የለም እና ኢህአዴግ ይሁን ህወሓት አብዮታዊ ዲሞክራሲ ካልቀየረ ወይም ካልከለሰ ግለሰብ አካል አካሄደ በአገሪቱ ለውጥ ይመጣል ብሎ ማሰብ ይከብዳል። ምክንያቱም ስርአቱ ለ26 ዓመታት ከዛ በላይ ተሞክሮ ውጤት ማምጣት አልቻለም። ስለዚህ ይሄ ነገር ሊቀየር የሚችለው በአጠቃላይ መሰረታዊ ለውጥ ከመጣ ነው እንጂ የሰዎች መቀያየር ወይም አንዱ አንጃ በአንዱ አንጃ መተካት ለውጥ ያመጣል ብሎ አይታሰብም። አመሰግናለሁ። እኔም አመሰግናለሁ። ወጣት አቤል እንደሚታወቀው በማህበራዊ ሚዲያ ንቁ ተሳትፎ ከሚያደርጉ ወጣቶች አንድ መሆኑ የሚያውቀው በዚህ ላይ ባለፈው ጊዜ እስከ አሁን ባለው የህወሀት ግምገማ በትኩረት እየተከታተልክ እንደነበር ከጻፍካቸው ጽሁፎችን ለመረዳት ችዋለው እና ይህ በተለይ በስራ አስፈጻሚዎች በተደረገው ግምገማና ውጤቱ እንዴት አየኸው? አመሰግናለሁ። ለእኔ ጥሩ ነገር እንደሆነ ነው የሚሰማኝ። ምክንያቱም ከአስራሁለተኛው የድርጅቱ ጉባኤ ጀምሮ እስካሁን ላለፉት ሁለት ዓመታት ጠንከር ብለው የሚነሱ የልማት የፍትሕና የመልካም አስተዳደር ችግሮች ነበሩ፣ ህዝቡ የሚያነሳቸው በሶሻል ሚዲያም በደንብ ተደርገው ሲተነተኑ የነበሩ፣ በማይንስትሪሚንግ ሚዲያም ህዝቡ የሚያነሳቸው ጥያቄዎች ነበሩ። እነዚህ ጥያቄዎች መነሻቸው ወይም ደግሞ የችግሮቹ ምንጭ ተብለው ከሚጠቀሱት አካላት አንዱ የድርጅቱ የመሪነት ክፍል ነው። እናም የአሁን ገምገማ የመሪነት ክፍሉ ምን ደረጃ ላይ እንዳለ የሚያሳይ ነው። ምን ደረጃ ላይ እንዳለ ደግሞ ለነዛ ችግሮች ያየበት ፐርስፔክቲቭ ነው የሚያሳየው። ውሳኔው በጣም አመርቂ ነው። በድርጅቱ ታሪክ ውስጥ ትልቅ የሚባል ውሳኔ የወሰነበት በእውነትም ለነበሩት ለሚነሱት የህዝብ ጥያቄዎች እርምጃ ተብለው የሚወሰዱ አይነት ናቸው ብዬ ነው የማስበው ውሳኔዎቹ። እሺ፣ ወጣት አቤል፣ አንድ አንድ እጅ አስተያየት ሰጪዎች ምንድን ነው የሚሉት? ግምገማው ምንም ፋይዳ ያለውም ሰዎች ከመቃየር ውጭ ግምገማው የአንጃ አይነት የአዲስ አበባና የትግራይ አንጃዎች ብቻ አይነበረን እንጂ መሰረታዊ የሆነ ለውጥ ሊያመጣ አይችልም የሚላሉ አንተ ምንድን ነው አስተያየት? እኔ የሚመስለኝ ድርጅቱ በፕሮግራም የሚመራ ድርጅት ነው። መስመርም አለው እንደ መንግስት ያመስመር ያ መስመር ያ ፕሮግራም ተግባራዊ የሚያደርግበት የመንግስት መዋቅርም አለው። ስለዚህ የሰዎች ስብስብ ብቻ አይመስለኝም። በዛ ስብስብ ውስጥ የሚታዩ የመለያየትም የአንድነትም ነገሮች ይህን ያህል ችግር የሚያመጡ ናቸው ብዬ አላስብ። ምክንያቱም ፕሮግራም ነው የሚመራው። አዎ እኔም ሰማለሁኝ የአዲስ አበባ የትግራይ የትምህርት የምንም እያሉ የሚከፋፍሉት ያሰላለፍ የሚመስል እንትን አለ፣ ግን እኔ እንደ ድርጅት በፕሮግራም ነው የሚ ለዛ ፕሮግራም ማስፈጸሚያ የሚሆን የመንግስት መዋቅርም አለው ፣ አሰራርም አለው። በህገ መንግስት በሚመራ ሀገር ውስጥ ያለ ድርጅት ነው። አሁን ይሄ የአንጃ አይነት የሚመስል ነገር የታየ ነው ብዬ አላስብም። በጣም አመሰግናለሁ ወጣት